You're with SBS Radio. ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ፕሮፌሰር አለማየሁ ገዳ በአዲስ አበባ ዩኒቨርሲቲ የማክሮ ኢኮኖሚና ኢንተርናሽናል ኢኮኖሚ መምህርና ተመራማሪ። ኢትዮጵያ በለውጥ ሂደት ላይ ትገኛለች ካለፉት ሁለት ዓመት ተኩል ገደማ። በአሁኑ ወቅት የኢትዮጵያ ኢኮኖሚ በምን ሁኔታ ላይ ይገኛል ማለት ይቻላል? ኢትዮጵያ ኢኮኖሚ በጣም ጥሩ ነው ሊባል የሚችል ነገር አይደለም። ብዙ የተወሳሰቡ ችግሮች ያለበት ሁኔታ ላይ ነው ያለው። ምክንያቱም በኖርማሉም በደህናውም ጊዜ ያው ብዙ ችግር ያለበት ኢኮኖሚ ነው። አሁን ደግሞ የኮቪድ ተጽዕኖ ስላለ ጥሩ አቋም ላይ አይደለም ኢኮኖሚው። ለምን አልክ ካልከኝ፣ ለምሳሌ ማክሮ ኢኮኖሚውን ብናይ ዋና ዋና አመላካቾቹ ጥሩ ጥሩ ነገር አያሳዩም። አንደኛው ለምሳሌ የማክሮ ኢኮኖሚ አመላካች የዋጋ ንረት ነው። የዋጋ ንረቱ በጣም ከፍተኛ ነው። በአማካይ አሁን ወደ ሀያ አንድ አካባቢ ነው አጠቃላዩ፣ የምግብ ደግሞ ወደ ሀያ አራት አካባቢ ደርሰዋል። ሀያ አራት በመቶ ማለት ነው። ይሄ የዋጋ ንረቱ። ስለዚህ ይሄ ጥሩ አመላካች አይደለም። ሁለተኛ የውጭ ምንዛሬ ጥረት ከባድ ችግር አለ። ብዙ ካምፓኒዎች አንዳንዴ እስከ አመት የሚቆይ ሰልፍ ተሰልፈው ነው ውጭ ምንዛሬ የሚያገኙት። ይህ የሚሆነበት ምክንያት ኢምፖርት በምናደርገው እና በኤክስፖርታችን መሀል ያለው ክፍተት በጣም ትልቅ ነው። እስከ አስራ ስድስት አስራ ሰባት ቢሊየን ገደማ ነው ከውጭ የምንገዛው፣ የምንሸጠው ግን በሶስት ቢሊየን ነው። ይሄ ደግሞ ላለፉት አምስት ስድስት አመት አላድግም ብሏል። በመሆኑም በብሔራዊ ባንክ ብዙ ጊዜ የሚኖርን ለሁለት ወር ኢምፖርት የምናደርግበት ያህል ብር ቢኖርን ነው፣ እንደው ተሻለ ሲባል። የሚጠበቀው ግን ቢያንስ ከአራት ወር ቢኖር ይመረጣል። ስለዚህ ይሄም አመላካች ስታየው እንደዚሁ ነው፣ ጥሩ አመላካች አይደለም። በኮቪድ ምክንያት በአጠቃላይ በሀገር በኢንቨስትመንት በምናምን ተዳክሟል። ሬምታንስ ከውጭ የሚላክልን የደከምበት ጊዜ ነው። አሁን እናንተ ዘመዶች ከውጭ የሚትልኩልን የደከምበት ጊዜ ነው። በዚህ በዚህ ምክንያት ጥሩ አቋም ላይ አይደለም። ግን ደግሞ የፈራ ነው ያህል ደግሞ አይደለም። ምክንያቱም ከዚህ በላይ ይሆናል ብለን ነበር። ኢኮኖሚ እየፈራ ነው፣ በኮቪድ ተጽዕኖ ምክንያት እየፈራ ነው ያህል ደግሞ አይደለም። ስለዚህ ጥሩ ነው በዛ አንጻር ስታየው አሁን የጠቀሷቸው ችግሮች እንዳሉ በእርግጥ በመላው ዓለምም እንደዚሁ አውስትራሊያንም ሆነ ሌሎች ታዳጊ ሀገሮችን አክሎ በኮሮና ቫይረስ ወረርሽኝ ሳቢያ ብዙ ኢኮኖሚያዊ ድቀት ደርሷል። አሁን ካለው የኢኮኖሚ ድቀት ለመውጣት ምን መደረግ አለበት ይላሉ? በኢትዮጵያ ተጨባጭ ሁኔታ አንዱ ባለፈው ተዘርግቶ የነበረው አገር በቀል የኢኮኖሚ ማሻሻያ ለውጥ እቅድ ተዘርግቷል። ያ ምን ማለት ነው? እንግዲህ እንደምታውቀው ላለፉት ሀያ ሰባት ምናምን አመት ኢትዮጵያ መንግስት የሚከተለው ፖሊሲ ብዙ ችግሮች ያሉበት ነበረ። ባላለፈው ሀያ ሰባት አመት ምክንያቱም በተለይ ደግሞ ከሁለት ሺህ አምስት ምርጫ ተካሂዶ ምርጫውን መንግስት ካጭበረበረ በኋላ በተነሳው ተቃውሞ ብዙ ሰዎች መንግስት ከገደለ በኋላ ወደ ሁለት መቶ ለቢያንስ እንደዛ ካደረገ በኋላ ከባድ ለውጥ አድርጓል። ኢኮኖሚክ ፖሊሲው ለምን በብዛት መንግስትን ያልደገፈው በዛ ጊዜ የከተማው ህዝብ ነው። ስለዚህ ወደ ከተማ ማተኮር ጀመረ። ሁለተኛ ልማታዊ መንግስት የሚባለውን ፖሊሲ ጀመረ። ቻይና በምታደረግልን ከፍተኛ እርዳታ በእውነት ጥሩ የሚባልም ነገር አመጥተዋል። ምክንያቱም በተለይ ኢንፍራስትራክቸር ወይም ይሄ መሰረተ ልማትን በተመለከተ ጥሩ ጥሩ ለውጦች አመጣ። ባቡሩ የተሰራው በጣም ብዙ ነው። መንገድ የተሰራው በጣም ብዙ ነው። ከመቶ ሀያ ሺህ ኪሎ ሜትር በላይ መንገድ ተሰርቷል። በፊት በጣም ትንሽ ነበር ይሄ ነገር። ስለዚህ አንዳንድ ጥሩ ነገሮች አምጥቷል ያ ነገር። በአንጻሩ ደግሞ በጣም የሁሉ ልማት ያ እድገት የሚባለው አንደኛ በጣም የተጋነነ ነበር። አስራ አንድ ፐርሰንት ሁሉ ጊዜ መንግስት አስራ አንድ ፐርሰንት ነው የሚለው። እኔ በሰራሁት ትንሽ ሰርች በሰራሁት ፍተሻ እንደው ስድስት ፐርሰንት ሰባት ፐርሰንት ቢሆን ነው ከአስራ አንድ በጣም የተጋነነ የነበረ ስድስቱም ቢሆን ስድስት ሰባትም ቢሆን ከአፍሪካ አንጻር ስታይ በጣም ጥሩ ነው። ምክንያቱም የአፍሪካ አማካኝ በዛ ጊዜ አምስት በመቶ ነበረ እድገቱ። ስለዚህ በዚህ ነው ጥሩ እድገት አምጥቷል፣ ጥሩ ኢንፍራስትራክቸር ገንብቷል፣ ከሰሞቹም አድገዋል። ድክመቱ ምን ነበረ? ይሄ በሙሉ ነገር የተካሄደው በብድርና ገንዘብ በማቅም ነበረ። ስለዚህ ቆንጆ የኢኮኖሚ ፖሊሲ አካሄድ አልነበረም። የገንዘብ የምትወስደው በአስር አመት ውስጥ ብቻ ስልሳ ሰባት ቢሊዮን የነበረው ዘጠኝ መቶ ቢሊዮን የገባው በአስር አመት ጠቅላላ። ይህንን ነገር ፋይናንስ የሚያደርገው ብር በማተም ነበር። ሁለተኛ ብድር ነው። ብድር በአጭር ጊዜ ብቻ የውጭ ብድር ወደ ሀያ ዘጠኝ ቢሊዮን ገባ። የሀገር ውስጡን ብድር ወደ ሀያ ዘጠኝ ቢሊዮን ገባ። በድምሩ ሁለቱን ስትወስዳቸው ከጠቅላላው ምርታችን ወደ ስልሳ በመቶ ደረሰ። ስለዚህ ልክ መጀመሪያው አድግ ሲያልቅ እድገቱን ያመጣበት መንገድ እንዳልኩ የተበላሸ ፋይናንሲንግ ስለሆነ በብድርና በብር ማተም ስለሆነ የተናጋ አብይ ኢኮኖሚ ወይም የተናጋ ማክሮ ኢኮኖሚ ለቆሎ ሄደ ማለት ነው። ይሄ ቅድም ያልኩ አመላካቾች የውጭ ምንዛሪ እጥረት፣ የዋጋ ንረት፣ ኢንቨስት የምናደርገው እና ሴቪንግ የምናደርገው በጣም ጋፕ አለው። ለምሳሌ ኢንቨስት የምናደርገው ወይም መዋለ ነዋዩ ከጠቅላላዊ ሀገሪቱ ምርት አርባ በመቶ ገደማ ሲደርስ ሴብ የምናደረጉ ግን አስር አስራ አምስት ፐርሰንት አይሆንም። ስለዚህ እንደዚህ አይነት የተናጋ አብይ ኢኮኖሚ ለቆ ሄደ ማለት ነው። ስለዚህ አሁን አዲሱ መንግስት ሲመጣ፣ የጠቅላይ ሚኒስትር አብይ መንግስት ሲመጣ ባዶ የሆነ ካዝናን የደረሰው ማለት ነው። አሁ ከዛ በላይ ደግሞ ያልጨመር የረሳሁት እንደገና ደግሞ ትልቅ ፕሮጀክቶችን በማይችሉ እውቀት የሌላቸው ሰዎች ቦታው ላይ በማስቀመጥ ለከፍተኛ ሌብነት ዳረገው አገሩን ማለት ነው። ለዚህ ቆንጆ ምሳሌ ሜቴክ የሚባለው የጦሩ ድርጅት ነው። የስኳር ድርጅቶች ናቸው። ስለዚህ የፋይናንስ ብቻ ችግር ሳይሆን ሌብነትም የነገሰበት ስርዓት ነበረ። በዚህ ምክንያት ከሀገር ውስጥ በጣም ብዙ ብር ወጥቷል። ለሜ ባረኩ ጥናት በአማካይ በፊቱ የያደግ በነበረበት ጊዜ ከሰላሳ ቢሊየን ዳላር በላይ ሀገሪቱ ይዞ ወጥቷል። ይሄ በአማካይ ስታስበው በአንድ ቢሊየን ዳላር ይወጣል ማለት ነው። ይሄ ምን ማለት ነው ስትል በጊዜው የስድስት አመት በጀት ማለት ነው። ያገሪቱ ከሀገር የወጣው የስድስት አመት በጀት ማለት ነው። ወይም አስር ጊዜ የአስር አመት ኤክስፖርታችን የሚሆን ነው። ስለዚህ ይሄ እድገት ሶስት ባህሪያት ነበሩት ማለት ነው። አንድ፣ በብር ማተም ላይ የተመሰረተ ነው። ሁለት፣ በውጭ ብድር ላይ በተለይ ከቻይና በመበደር ላይ የተመሰረተ ነው። ሶስት፣ ሌብነት የነገሰበት ሥርዓት ነበር እድገቱ። በዚህ ምክንያት ጠቅላይ ሚኒስትር ሲመጡ በጣም የተናጋ ኢኮኖሚ ነው የገጠማቸው። ዶለር የሚባል ብሔራዊ ባንክ ውስጥ የለም። የዋጋ ንረቱ ጫፍ የደረሰበት ነው። ሰው ትንሽ ተሯርጠው ከግራም ቀኝም ለምነው ብር አገኙ ማለት ነው። ዶላር አገኙት። ኢኮኖሚ ተረጋጋ ትንሽ ነው። ስለዚህ እሳቸው ወደ ምን ሄዱ? አሁን ይህንን ኢኮኖሚ ሪፎርም እናድርገው እና አገር በቀል የሚባል ሪፎርም ጀመረ ያለው አሉ እና አሁን ይሄ ምንድን ነው ካሳሁን እሳቸው ምን አሉ? አገር በቀል አሉ። እኔ እንደገና ስፈት ሰው የእሳቸው ፖሊሲም አገር በቀል አይደለም። ምክንያቱም ይህንን ፖሊሲያቸውን ያወጡት ከዓለም ባንክና ከዓለም የገንዘብ ድርጅት ጋር በመተባበር ነው። አንዳንዴ ደ የሚገርምህ የቴክኒካል ጥናቶችን ሁሉ የሚያደርጉላቸው በዩኤስኤድ የሚከፈሉ ሀርቫርድ ግሩፕ የሚባሉ አክራሪ የቀኝ ኢኮኖሚስቶች ናቸው። አክራሪ የቀኝ ኢኮኖሚስቶች ማለት ገበያውን ክፈቱ፣ ንብረቶቻችሁን ይሽጡ፣ አለበለዚያ ይሄ የገጠማችሁ የተናጋ የማክሮ ኢኮኖሚ ወይም የአብይ ኢኮኖሚ አይስተካከልም የሚሉ ናቸው። የጠቅላይ ሚኒስትሩን አዲሱን አገር በቀል የሚባለውን ፖሊሲ ፈትሸው እውነቱን ለመናገር አገር በቀል አይደለም። ምክንያቱም አገር በቀል ለመሆን መጀመሪያ አንድ ነገር የሀገር በቀል ችግሮች ምንድን ናቸው ብሎ መነሳት አለበት። ሁለተኛ አገር በቀል ለመሆን የሀገር በቀል ሰዎች መስራት አለባቸው። እኛ መስራት አለብን። ምክንያቱም አገሪቱ ውስጥ ወደ አስራ አምስት አስራ ስድስት ምናምን ዩኒቨርሲቲ ያለ ያ ኢኮኖሚክስ ዲፓርትመንት አለው። ኢትዮጵያ ኢኮኖሚክ አሶሴሽን አለ። እኛ ብለን የምንሰራው ወይ ሀገር ውስጥ ያሉ ዩኒቨርሲቲ ኢኮኖሚክስ ዲፓርትመንቶች ወይ ኢትዮጵያ ኢኮኖሚክ የኢትዮጵያ ኤክስፐርቶች አይደሉም፣ ፈረንጆች ናቸው። እነዚህ ፈረንጆች ደግሞ ስለ እኛ ሀገር ፖለቲካ፣ ታሪክና እድገት እውቀት የሚባል የሌላቸው ናቸው። የነሱ መፍትሄ ሁልጊዜ ነፃ ገበያ አድርግ፣ ቴሌን ሽጥ፣ ኢትዮጵያ አየር መንገድ ሽጥ ምናምን ነው የሚሉት። ስለዚህ በኔ እምነት የጠቅላይ ሚኒስትሩ የሀገር በቀል አይደለም የጠቅላይ ጠቅላይ ሚኒስትሩ ፖሊሲ ነው የማስበው። ለሌምን ካልኪን ኮንክሪት የሀገራችን መሰረታዊ ችግር ምንድን ነው፣ መዋቅራዊ የምንለው ችግር ምንድን ነው ብዬ የጻፍኩት ጽሁፍ አለ። ሀገር በቀሉን ተችቼ እሰጥሃለሁ ግን ብሎ በቃሌ ሳስታውሰው የእኛ መሰረታዊ ችግሮች ለዋቅራዊ ችግሮች የምንለው አንድ ቁጥር ችግራችን ስራትነት የወጣት ስራ አጥነት ወደ ሀያ ሰባት ሀያ ስድስት ፐርሰንት በመቶ ነው ወጣ። ይሄ ብቻ አይደለም ስራም የተቀጠረው እስከ አርባ አምስት በመቶ የሚሆነው ከመስራት አቅሙበታች ነው የሚሰራው አንደር ኢምፕሎይድ የምንለው ማለት ከመስራት አቅሙ በታ አርባ አምስት በመቶ የሚሆነው ከአርባ በመቶ በላይ የሚሆነው የከተማው ሰራተኛ ይህ መደበኛ የሆነው ነው የሚሰራው ይህ መደበኛ የምትለው እንግዲህ እንደ ሊስትሮ እንደ ትንንሽ ብረት ነው የቶች ምናም ያልተመዘገቡ በቀረጥ ሲስተም ውስጥ የሌሉ አንኢንኮርፖሬትድ የሚሉት ነው። ፈረኞቹ በመደበኛው ያልገቡ ናቸው። ስለዚህ በብዛት ከእጅ ወደ አፍ የሆነ ኑሮ ነው። እምን ማለት ነው አን ብዙ ያልተቀጠረ ተቀጠረ ሰው አለ ማለት ብዙ ድህነት አለ ማለት ነው። ሁለተኛ ኢቨን ተቀጠረ የምንኖረው እስከ አርባ በመቶ የሚሆነው ይህ መደበኛ የሆነና በጣም ደካማ የሆነ ኢኮኖሚ ክፍል ያለ ነው። ስለዚህ አንደኛው ፕሮብሌማችን ችግራችን ይሄ ይሄ ነው። ሁለተኛው ችግራችን ድህነት ነው። ድህነት መንግስት በሚሰጥ አሀዝ የድህነት ወለል የሚለው መንግስት በቀን አንድ ሰው ሀያ ብር ካገኘ ማለት በወር ስድስት መቶ ብር ካገኘ አንድ አደልት ትልቅ ሰው ማለት ነው፣ በስድስት መቶ ብር ይኖራል ብሎ ነው የሚያስበው። ለቤት ኪራዩን ከፍሎ ለምግቡም ከፍሎ ለሁሉ ነገር ከፍሎ ለውሃ ለመብራት ለምናምን በስድስት መቶ ብር ይኖራል። ይሄ በዚህ ስሌት መንግስት እንትን ይላል። ከመቶ ሚሊዮን ህዝባችን ውስጥ ሀያ ሚሊዮን አካባቢ ብቻ ነው ደሀ ይላል። ሀያ ሁለት ሚሊዮን ምናምን ይላሉ ማለት ነው። እኔ ይሄን እናንልቀ አልቀበለውም። ለምን? እኔ እዚህ ሀገር ነው የምኖረው በስድስት መቶ ብር አይደለም፣ ወር ልትደርስ፣ አራት ቀን አትደርስም እዚህ ሀገር። ስለዚህ አለም አቀፍ መመዘኛ ወስደህ አንድ ዶላር ከሀያ አምስት ሳንቲም በሚለው ብታሰላው እሱን ትንሽ ነው ስንት ይመጣል? በአንድ ሺ ሶስት መቶ ብር አካባቢ ይመጣል። እንዳው በአንድ ሺ ሶስት መቶ ብር እንኳን መኖር ይቻላል ብለህ በእሱ እንኳን ብታሰላው ከመቶ ሚሊዮን ህዝባችን ሰባ ሚሊዮን ድሃ ነው። ስለዚህ ይህን ድሃ እንዴት ነው ይህን ድህነት የምለውጠው እንዴት ነው የሚል አይደለም ይሄ ፖሊሲ ሳየው ሌላኛው አራተኛ ችግራችን ወደ ኢኮኖሚ ስትመጣ ደግሞ ከፍተኛ የሆነ እርሻችን ላይ ምርታማነቱ በጣም ዝቅተኛ ነው። የምርታማነቱ እድገት ከህዝብ እድገት በታች ነው። ኦር እንደሆነ ስትባል እኩል ነው ሁለት ነጥብ አምስት ሁለት ነጥብ ዘጠኝ በመቶ ማለት ነው። የህዝብ እድገቱም እንደዛው ነው። ህዝብ እድገትና የእርሻ ምርታማነት እኩል ከሆኑ ቆመሃል ማለት ነው። በነፍስ ወከብ ስታስበው ቆመሃል ማለት ነው። በነፍስ ወከብ ለብት እንዲመጣ የምርት እድገቱ ከህዝብ ቁጥር በላይ መሆን አለበት። ግን እኛ ጋር እንደሱ አይደለም። አንደኛውም ለዚህ ለዋጋ ንበቱ ምክንያቱ ይሄ ነው። ኢንዱስትሪላይዜሽን ሙከራዎች ተደርገዋል፣ ግን ምንም የተሳካ የለም። ላለፉት አርባ ዓመታት ማንፋክቸሪንግ የሚባለው እንግዲህ፣ ኢንዱስትሪ ሲባል ኮሩ ዋናው ቁልፉ መፈብረክ ነው። የመፈረክ ችሎታችን፣ ከቶታል ጂዲፒያችን፣ ከቶታል ኢንከማችን ላለፉት አርባ ዓመታት ይሄ ያድግ ብቻ አይደለም። ይህ በፊቱን የሚጨምረው አምስት በመቶ ብቻ ነው። ስለዚህ ምንም መሰረታዊ ስትራክቸራል ቼ ወይ መዋቅራዊ ለውጥ የምንለው የለም። መዋቅራዊ ለውጥ ስንል ደካማ ምርታማነት ካለበት ስራ ህዝቡ ወደ ከፍተኛ ምርታማነት ወዳለበት ስራ ሲዛወር ስትራክቸራል ትራንስፎርሜሽን አለ እንላለን፣ የመዋቅራዊ ለውጥ አለ እንላለን። ይሄን የሳቸው ፖሊሲ አሁን የነደፉት፣ ይህን ማቅራዊ ለውጥ ያመጣሉ? አያመጣም። በመሰረቱ አያመጣም። ምክንያቱም እሱ ላይ ፎከስ የሆነ ነገር አይደለም። ሶ እንደዚህ ብዬ ዘርዝሬ የእኛን ችግሮች እና የእሳቸው ደግሞ ፖሊሲ እፈታዋለሁ የሚለው እሳቸው አሁን የአገሪቷ ችግር ብሎ የሚፈቱት ለምሳሌ በሊስት ውስጥ ያለው ምንድን ነው የዓለም የንግድ ድርጅትን መቀላቀል የጉምሩክ አሰራርን ማሳለጥ የመብራት ኃይልን ማኔጅመንት ጥሩ ማድረግ የቴሌና የሚደረጉ ሪፎርሞችን ሪፎርም ማለት መሸጥ ነው ቴሌን ቴሌን መሸጥ እነዚህ ናቸው ሶሉሽኑ ብለው የአገሪቷን ችግር መፍትሄውም ይሄው ብለው ነው ሀገር በቀሉ የሚያወራው። እኔ ደግሞ የምለው ችግሩ ቅድም ያወራሁልህ ነው። ከፍተኛ ስርዓትነት፣ ድህነት፣ የመዋቅራዊ ለውጥ አለማምጣት፣ የሰለጠነ የሰው ኃይል በቢሮክራሲው ውስጥ አለመኖር፣ እነዚህ እነዚህ ናቸው በኔ ግምት ችግሮች። ስለዚህ እነዚህ ለማድረስ ደግሞ እነዚህም ችግሮች ደግሞ ለመፍታት የምታመጣቸው ፖሊሲዎች እሳቸው ያሉት አይደሉም። ቅድም ያልኩ የጎርሞ ፕሮፍ ማሳለጥ በሚችው መግባት መብራት ኃይልን ሪፎርም ማድረግ ወይም ቴሌን ፕራይቬታይዝ እና ይህ መሰረታዊ ችግር አይተላም። ስለዚህ የተሻለ አማራጭ የሚባል የምጣኔ ሀብት ወይም የኢኮኖሚ ፖሊሲ ምን አይነት ሊሆን ይገባል ይላሉ። በእርሶ አተያይ በእርሶ ጥናት እንግዲህ ያንን ጽሁፍ ለአድማጮች ብትነግራቸው እዛ ጽሁፍ ላይ አሁን ያነሳውትን እያንዳንዱን ፖሊሲ ላይ አማራጭ ሰጥቻለሁኝ። ለምሳሌ እንደው ከማስታውሰው አማራጮች ሳስታውስ አንደኛው አማራጭ እርሻው ላይ በጣም ማተኮር አለብን የእርሻ ምርታማነት ላይ በአጭር ጊዜ በአጭር ጊዜ እርሻው ላይ ደግሞ ለውጥ የሚመጣ የሚችለው የሚችለው በአጭር ጊዜ ትንንሽ መስኖዎችን በማድረግ ነው። አሁን የጠቅላይ ሚኒስትር አብይ መንግስት ይህንን እየሞከረ ነው። ኩታ ገጠም በሚል እየጀመረ ነው። እንደገና ትንንሽ መስኖዎች ላይ ጀምሯል። ይሄ ቆንጆ ዜና ነው በዙ ይገፋበታል ብዬ ተስፋ አደርጋለሁ። አንድ እሱ ነው የሚታየኝ አማራጭ። ሁለተኛው አማራጭ ምንድን ነው? ኢምፖርት ሰብስቲ መተካት ነው። አሁን ከአቅማችን በላይ ነው የምንገዛው። እንደነገርኩ ቀንሳቸው ብንል ደግሞ ማንቀንሳቸው ናቸው ኢምፖርታቸው ለአስራ ሰባት ቢሊየን ገደማ ኢምፖርት እናደርጋለን፣ የሚሸጠው ግን ሶስት ቢሊየን ነው። እነዛ ነገሮች ንቀንሳቸው ብትል አትቀንስም። ግማሹ ነዳጅ ነው፣ ግማሹ የሴሚ ፕሮሰስድ ጉስ የሚባሉት ናቸው ግብአት የሚሆኑ ለኢንዱስትሪዎች እና ለፋብሪካዎች ቀነስኩ ብትለው አስር ፐርሰንት እንኳን መቀነሳችሁ። ስለዚህ አንድ የኛ አማራጭ የሚታይ እኔ መተካት ነው፣ በሀገር ውስጥ መተካት፣ ኢምፖርት ሰብስቲቲዩሽን ማድረግ ይህንን ነገር ማለት ነው። ሶስተኛ እርሻ ቀደም ወይም ኢንዱስትሪ ቀደም ብሎ አለመነጣጠር፣ ሁለቱም አንድ ላይ ነው መሄድ ያለባቸው ኮምፕሊመንተሪ ናቸው። እንደውም አፍሪካ ውስጥ ያለው እድገት መዋቅራዊ ለውጥ አውጥቶ የተፈበረኩ እቃዎች በመሸጥና በማምረት ላይ ስላልተመሰረተ ነው ድህነት ያልቀነሰው ባለፉት አስራ አምስት አመት። ስለዚህ ሁለቱንም አሁን የተጀመሩ አሉ። በፊቱ መንግስት ኢንዱስትሪያላይዜሽን ብሎ ማንፋክቸሪንግ ላይ በተለይ ከቻይናዎች ጋር በመሆን እሱ መግፋት ነው። አራተኛው ፖሊሲ ዝም ብለ በሪዮት አለም ብቻ ወደ አንዱ ጋር አለመሄድ። ለምሳሌ አንድ ጊዜ ከቻይና አንድ ጊዜ ከአሜሪካ እንደዚህ ከምትዋዥ ምንድን ነው የምታደርገው? ከብሔራዊ ጥቅም አንጻር ከሁለቱም ጋር ነፍራል፣ ከምዕራቡም ጋር ነፍራል፣ ከምስራቁም ጋር ነፍራል። ስለዚህ እነዚህ አራት አቅጣጫዎች የሚተያይጹ ይህን ለማድረግ ግን ምን ያስፈልጋል? ቁልፉ የሰው ኃይል ነው። የተማረ ጥሩ የሚከፈለው የመንግስት ሰራተኛ ከሌለ ይሄ ሁሉ ተረት ነው የሚሆነው። ስለዚህ እነዚህ ብዬ የፖሊሲ አቅጣጫዎችን ጠቁም ያለው እዛ ጽሁፍ ላይ ቀደም ነው የተነሳው። በተለይ ከኮቪድ አስራ ዘጠኝ ወረርሽኝ በኋላ በመላው ዓለም ትልቁ ችግር ሆነ ያለው የስራ አጥነትን ቁጥር መቀነስና አዲስ ስራ መፍጠር ስራ ሰዎች ወደ መልሶ ወደ ስራ ማስገባት ነው። በርካታ ቢሊዮን ዶላሮች ፕሮጀክቶች እየተመደቡ ነው እዚህ ባለንበት ሀገር። ሆኖም አሁን ቅድም ያነሷቸው ሶስት ዋነኛ መሰረታዊ ችግሮች ውስጥ አንዱ ይሄው ስራ አጥነትና ስራ ፈጠራ ነው። ኢትዮጵያ ውስጥ ኢትዮጵያ ውስጥ በምን መልክ ነው ድህነትን መቀነስ? ሁለተኛ የስራ አጥነትን ቁጥር መቀነስና አዲስ ስራዎችን መፍጠር የሚቻለው በምን ዘርፍ ላይ ነው መተኮር ያለበት? በተለይ የስራ ፈጠራን በተመለከተ አሁን ባለው ተጨባጭ ሁኔታ በሁለት ከፍሎ ማየት ነው። አንደኛ ከተማና ገጠር አድርጎ ማየት። አሁን የስራ አጥመት ቁጥሩን ብታየው ገጠር ላይ ኦልሞስት ዜሮ ነው ነው የሚሉት ግን ምን አለ እዛ የተሸፋፈነ ስራ አጥመት አለ ማለት ለምሳሌ አንድ ቤተሰብ በጣም አንድ ሄክታር ማትኖራ መሬት ላይ ከአንድ ቤተሰብ ከሶስት ከአራት ልጆቹ ጋር ያለ አንድ አባወራ ማለት ነው አቭሬጁ ብትወስደው የቤተሰብ ሳይዝ እስከ አምስት አካባቢ ነው። ስለዚህ እነዛያ ልጆች ቢሄዱ እንኳን ስራውን መስራት ይቻላል። ማለት ግማሾቹ ልጆች ቢሄደው አንድ ልጅ እንኳን ቢቀር ሌላ ቦታ ስራ ተገኝቶ ቢሄድ መስራት ይቻላል። ስለዚህ ምን ማለት ነው? ይሄ እኛ ዲስጋይዝድ አን ኤምፕሎይመንት እንለዋለን። የተሸፋፈነ ስራ አጥነት አለ። በስታስቲክስ ሲታይ ግን ስራ አጥነት የለም ነው የሚለው ስታስቲክሱ። እንግዲህ እነዚህ ሰዎች ቢወጡ የት ይገባሉ ነው ጥያቄው። ሁልጊዜ ምንድነው የሚሆነው እነዚህ ሰዎች ሁል ጊዜ ሲወጡ ወደ አካባቢ ወዳለች ከተማ ነው የሚሄዱት። ስለዚህ አንደኛ እነዛ ከተሞች ላይ አካባቢ ያሉ ከተሞች ላይ በየክፍለ ሀገሩ ያሉ ከተሞች ላይ እነዚህን ከገጠሩ ሊመጡ የሚችሉ ፖቴንሻል ያላቸውን ሰራተኞች የምናስተናግድበት ስራ ሊጀምር እንችላለን። በአንጨር ጊዜ የሚታየኝ ምንድን ነው እንዳልኩ በትንንሽ መስኖ ወጣቱን በመስኖ ውሃ በትንንሽ መስኖዎች በኩታ ገጠመ አሁን መንግስት እንደጀመረው እዛ ላይ ወጣቱን ማሳተፍ ገጠር ያለውን። ሁለተኛ ገጠር አካባቢ ያሉ ትንሽ ከተሞች ላይ ፋብሪካዎችን የምንከፍትበት ኢንዱስትሪዎችን ማኑፋክቸሪንግ የምንጀምርበት ሲስተም መዘርጋት ነው የሚታየኝ። ሁለተኛ ከተማው ስትመጣ አሁን አርድ አን ኢምፕሎይመንት ነው ፕሮብሌም። አሁን ለምሳሌ ወደ ከተማ ብትመጣ በሌተስት ቆንጆ የቅርቡ መረጃ የሚያሳየው ወደ ሰባት ሚሊዮን የሚሆን የከተማው ሰው ወደ ሀያ አንድ ሚሊዮን ይገመታል። ሀገር ከተማ ውስጥ ያለው የቀረው ከመቶ አስር ውስጥ ሀያ አንድ ሚሊዮን የሚቻለው ከተማ ያለው የቀረው ገጠር ነው ያለው ነው። የሀያ አንድ ሚሊዮን ስታየው ደግሞ ሰባት ሚሊዮኑ ነው ተቀጣሪ የሚሆነው ግን እሱን ደግሞ ፈተህ ስታየው ምንድን ነው ሶስት ነጥብ አንድ ሚሊዮን የሚሆነው ራሱን ቀጥሮ የሚኖር ሶስት ነጥብ አንድ ሚሊዮን የሚሆነው ማለት ነው። ወደ አንድ ነጥብ ስምንት የሚሆነው ደግሞ በመንግስት ተቀጥሮ የሚኖር ነው። ወደ አንድ ነጥብ አምስት ሚሊዮን የሚሆነው ደግሞ በግል ሴክተር ተቀጥሮ የሚኖረው ነው እነዚህን ሶስቶች ስንታይ የግል ሴክተሩ የሚቀጥረው ከሌሎች ሀገር ሲታይ በጣም ትንሽ ነው ይህ የሚያሳየው የግል ሴክተራችን በጣም አለማደጉ ነው ኢቭን ከመንግስት በታችን የሚቀጥረው ማለት ነው የግሉ ስለዚህ የእኛን የግል ሴክተር እንዴት አበረታትቼ ብሎ መንግስት እነዚህ የእኛ የግል ሴክተር የሚቀጥርበትን የስራ ፈጠራ የሚፈጥርበትን ሊረዳቸው ይገባል ማለት ነው። አሁን እኛ መንግስት ችግሩ ምንድነው? ይሄን ነገር በውጭ ኢንቨስትመንት አድርገዋለሁ ነው የሚለው በአፍሪካ ውስጥ በአጠቃላይ ብትወስድ ኢቭን ኢትዮጵያን ጨምሮ የውጭ ኢንቨስትመንት ከጠቅላላው የሀገሪቱ ኢንቨስትመንት ሰጣ ፐርሰንት ሊደርስ ነው። ስለዚህ እዛ ላይ ብዙ መቆጠር አያስፈልግ የውጭ ኢንቨስትመንት እንደ ማቀጣጠያ ነው መጠቀም ያለብን። ስለዚህ እኔ የሚታየኝ ምንድን ነው የውጭ ኢንቨስትመንት እንሳት ግን ያለ በመቶ ኢነርጂያችን እሱ ላይ አናርግ ምክንያቱም ከጠቅላላው ኢንቨስትመንት አፍሪካን ብትወስድ ኢትዮጵያንን ብትወስድ ሰባት ፐርሰንት ነው ብግቢል አይደለም ግን፣ እሱን ማቀጣጠያ ያር ግን ማንፋክቸሪንግ ሴክተር ከተማው ላይ ማስፋት ያለብን ይመስልኛል። ሁለተኛው ቱሪዝም ነው። መንግስትም ፎከስ አድርጎበታል። ይህ እንደ ስትራቴጂክ ፎከስ ማድረጉ ግን በመሬ ደረጃ ቱሪዝም ላይ ማስፋፋት አስቧል። ምክንያቱም ያ ሴክተር ብዙ ሰው ይቀጥራል። እየሞከረ ነው መንግስት። እነዚህ እነዚህ ናቸው የሚታዩኝ ካዛዋ በተለይ በቱሪዝም ዘርፍ ኢትዮጵያ ውስጥ ፋይናንስ ምክትል ሚኒስትር በአንድ ወቅት ባደረግነው ቃለ ምልልስ ውስጥ ኢትዮጵያ ውስጥ ያለው የቱሪዝም ኢንዱስትሪ አሳፋሪ በሆነ መልኩ በቀቶንም ያልተነካና ያልተሰራበት ነው፣ እጅጉንም አሳዛኝ ነው በሚል ሁኔታ ተችተዋል። በብርቱ ቱሪዝምን ለማሳደግ በተለይ ከወረርሽኝ በኋላ ሁሉም ሀገር ላይ የዶሜስቲክ ቱሪዝም ወይም ሀገር ውስጥ ቱሪዝምን ላይ ለማተኮር እየተሞከረ ነው። ሌላው ቀርቶ መንግስት ገንዘብ እየሰጠ እያበረታታ ሰዎች ከቦታ ወደ ቦታ እንዲዘዋወሩ ለማድረግ ጥረት እያደረጉ ነው። በምን መልክ ነው የኢትዮጵያን ቱሪዝም ማሳደግ የሚቻለው እና በተለይ አገር በቀል የሆኑት የአገር ውስጥ ቱሪዝም ከፍ እንዲል የዓለም አቀፉም እንደዚሁ ሁኔታዎች ሲፈቅድ እንዲመጡ ማድረግ የሚቻለው አይነት ለውጥ ማድረግ ይቻላል። እንዴት እውን ሊሆን ይችላል? ይሄ እንግዲህ ከባድ ነው። ለምሳሌ በእኔ ግምት ከባድ ለሚቀጥሉት አንድ ወይ ሁለት ዓመት ቱሪዝም ሴክተሩ ይደክማል። ምንም ጥያቄ የለው፣ በወረርሽኙ ምክንያት ይደክማል። ሁለተኛ የአገር ውስጥ ቱሪዝም አየ ቱሪዝም በባህሪው የቅንጦት ፍጆታ ነው። ስለዚህ የቅንጦት ፍጆታ ደግሞ ብዙ ጊዜ ከገቢ ጋር አያያዛል። ምን ማለት ነው? ገቢ ሲጨምር ነው ወደ ቱሪዝም የምትሄደው መሰረታዊ ነገር። አሁን እኛ ሀገር እንዳነገርኩ ሰባ ሚሊዮን ሕዝብ ድሃ የሆነበት ሀገር ላይ ዶሜስቲክ ቱሪዝም ወይም የሀገር ስ ገና ነ ገና ነው። ያን አይነት ፍጆታ ያን አይነት ለክዠሪ ኮንሰምሽን የምንለው ነው ቱሪዝም እንደ ኢኮኖሚስት። ስለዚህ ይሄ ደግሞ ከገቢ ጋር ነው የሚያያዘው። ስለዚህ የእኛ ገና ነው የምልህ ይሄ ማተኮር ያለብን ምንድነው የውጭው ቱሪዝም ነው እሱን እቁል ለምሳሌ ከጎረቤት ኬንያ ጋር ብታወዳድረው የጎብኚ ውጭ ብዛት ኬንያ ጋር እስከ አንድ ነጥብ አምስት ሚሊዮን ይደርሳል እ ግብጽ ብትሄድ እስከ ሀያ ሚሊዮን ይደርሳል የጎብኚ ብዛት እ ቱኒዚያ ሞሮኮ ብትሄድ አነሰ ስትል እስከ አስር ሚሊዮን ይደርሳል እኛ ጋር ስትመጣ ሶስት መቶ አራት መቶ ሺህ ምናምን ቢደርስ የሚመጣው እና ከፍ አለ ብትለው ደረሰ ብትለው አቴ ትልቅ ያየው ጥሩ ስድስት መቶ ሰባት መቶ ሺህ ነው መሰለኝ ያየው ስለዚህ እሱ ላይ ያንን ማድረግ ነው። ይሄ ደግሞ እንዳልኩ ለሚቀጥሉ አት ሊስት አንድና ሁለት አመት ብዙም የሚታሰብ አይደለም። እንዲሁም ሪሶርስህን ሌላ ቦታ ላይ በዚህ ሁለት ዓመት ጥሩ የምንለውጥ የምታመጣበት ላይ የምታደርግ ነው የሚሻለው። ቱሪዝም ለምሳሌ እንዳልኩ ከውጭ የሚመጡ እቃዎች ላይ መተካት ላይ የእርሻው ምርታማነት ያው እንደምታውቀው ላለፉት ሶስት ሺህ ዓመት በዚህ በበሬ ነው የምናሰው ከዛ የምንለወጥበት መንገድ የምታስብበት ወደዛ ወደዛ ማተኮር አትክልትና ፍራፍሬዎች ላይ ማተኮር የተጀመሩትን በከባድ ፍጥነት የሚሄዱበት የተጀመሩ ለምሳሌ ኢንዱስትሪያል ፓርኮች አሉ መንግስት ደግሞ ኩታገጠምና ትንንሽ መስኖ ጀምሯል ደግሞ ሀርቲካልቸር አለ የአትክልትና ፍራፍሬ ላይ ስለዚህ ቱሪዝም አሁን እኔ ለምሳሌ ኢንቨስተር ብሆን ቱሪዝም ሴክተር ላይ መስታ አላደረግ ማይ ነው እሱን ጋፕ አድርጎ አሁን ፕራዮሪቲው እነዚህ ኖች ቅድም የጠቀስኩት ይመስለኛል መደረግ ያለበት እንደ ሚዲየም ተርም ግን ላይክ ፕሮባብሊ ይሄ ነገር አንድ አመት ከሁለት አመት በኋላ ይሄ ወረሽኝ ከጠፋ ምንድን ነው ኢኔብሊንግ ኤንቫይሮንመንት መስራት በቱሪስት ዴስቲኔሽኖች ላይ መንግስት ሁሉ ነገር ማመቻቸት። ልክ ኢንዱስትሪያል ፓርክ እንደሚያደርገው የቱሪዝም ፓርክ አዘጋጅቶ ፕራይቬት ሴክተር ይስራ። እሱ አይደለም የምንሰራው ኢንፍራስትራክቸር ሁኔ በኋላ ሁሉን ነገር ያደርጋል። ልክ ኢንዱስትሪያል ፓርክ የሚያደርገውን ኢሪጌሽን ፓርክ ማድረግ ይችላል፣ ቱሪዝም ፓርክ ማድረግ ይችላል። በዛ መንገድ መሄድ ይመስለኛል። ለምሳሌ አሁን ጠቅላይ ሚኒስትሩ እዚህ ንቶጦ ምናምን ለቱሪስት ሴንተር ሰሩ አደለም ምንድነው ማድረግ ያለባቸው? ሰሩት። አሁን እሳቸው ልክ እንደ ኢንዱስትሪያል ፓርክ ሰሩ ማለት ነው። አስረክበው ለፕራይቬት ሴክተር ይሄዱ ሌላ ቦታ ደግሞ ሌላ ይሰራ። አሁን ያ ፔንሽን ያገኙ እሳቸው ስለሰሩት ነው። የቱሪዝም ሚኒስትር ቢሰራው ኖሮ ማንም ዞር ብሎ አያየውም ነበር። ስለዚህ አሁን የእሳቸው ፎከስ መሆን ያለበት እርሻና እና ማንፋክቸሪንግ ላይ ነው። እዛ ላይ አይደለም ነው ብዬ የሚገምጠው ልክ እንጦጦ ላይ ያደረጉትን አይነት አሁን መስሎና ማንፋክቸሪንግ ሌበር ኢንቴንሲቭ ማንፋክቸሪንግ ላይ መፈረክ ላይ ቢያደረጉ ቆየ ነው ብዬ ነው የምገምጠው። ሌላው አንዱ ቅድምም ያነሱት በተለይም በዚህ በሀገር በቀል ምጣኔ ሀብት ፖሊሲ ቀረጻ ውስጥ አንዱ የደብሊዩቲኦ ወይም ዓለም ንግድ ድርጅት ወደዛ ውስጥ በአባልነት መግባት ኢትዮጵያ እያካሄደች ያለችው ጥረት ነው። እንደሚያውቁት የዓለም ንግድ ድርጅት እጅጉን አወዛጋቢ የሆነ ነው። በአንድ በኩል ነፃ የሆነ የኢኮኖሚ ዝውውር ማድረግና ታዳጊ ሀገሮች ሊያተርፉ ወይም ሰፊ የሆነ የገበያ አክሰስ ሊያገኙበት ይችላሉ በሚል እንደዚሁ ከፍ ተደርጎ ይነገራል። በሌላ በኩል ከቶንም ያደጉ ሀገሮች ታዳጊ ሀገሮችን ላይ ተጽዕኖ የሚያሳድሩበት እና እነሱ ተጠቃሚ የሚሆኑበት እንጂ ለታዳጊ ሀገሮች የሚያግዝ አይደለም። ሌላው ቀርቶ ቻይና ላይ ና እንኳን እስካሁን ድረስ በርካታ የሆኑ ተጽዕኖዎች አሉ በሚል ከፍተኛ ውዝግብ ያለበት እና ምናልባትም ይህን ያህል ረብ ያለው ድርጅት ተደርጎ ያልቆመበት ሁኔታ ላይ ነው የሚገኘው። አሁን ቀደም ሲል የተነሳበትን ዘመን አይነት አይደለም። እዛ ውስጥ የመግባቱ ፋይዳው ምንድን ነው? ጉጉት ውስጥ የመጣው ከምንድን ነው? የሚገርም ነው። ያገር በቀሉ ፖሊሲ አንድ አራት አምስት ከሚጠራቸው ፖሊሶች አንዱ ይሄ ነው። እኔ እኔ በሁለተኛው አርጊመንት ነው ምስማማው። ደብሊውቲኦ በጣም ላይ እንዴት ነው አጥንቸዋለሁ። ባይ ዘ ወይ አንደኛው የሰለጠንኩበት አለም አቀፍ ንግድና ፋይናንስ ነው። ስለዚህ ይህን ነገር ኢትዮጵያ ላይ ደግሞ አጥንቸዋለሁ። ኢትዮጵያ ደብሊውቲኦን ጆ ብትገባ ኖሮ ብትገባ አንድ ትችላለች ወይ ሁለተኛ ምንድን ነው የምታጠናው የሚለውን ከአንድ ሶስት አራት ዓመት በፊት አጥንቼው የሆነ መጽሐፍ ላይ እንደ ቻፕተር ሆኖ ወጥቷል እዛ ጊዜ የወሰድኩት ምንድን ነው ሳምፕል ሁለት ወሰድኩኝ ፋይናንሻል ሴክተሩን ወሰድኩኝ እነዚህ ባይ ዘ ዌይ መንግስት የሚያጠና አይመስለኝም እንደዚህ አይነት ነገር ፋይናንሻል ሴክተር ወሰድኩኝ ከእንደገና ደግሞ ኢትዮጵያን አገር ላይ ወሰድኩኝ እና የመወዳደር ብቃታቸውን ደብሊው ቲ ኦ ቢገቡ የደብሊው ቲ ኦ ህግ ሲፈጸምባቸው ተወዳድረው ይወጣሉ ወይም ከሚመጡት ጋር ምክንያቱም፣ በደብዮች ሁለት ነገሮች አሉ፣ በጣም ቁልፍ የሆኑ ሁለት አንቀጾች አሉ። አንደኛው ኤምኤፍኤን ክሎዝ ይሉታል፣ ሞስት ፌቨርድ ኔሽን ክሎዝ ይሉታል። ምን ማለት ነው? ሞስት ፌቨርድ ኔሽን የሚባል የለም። የተመረጠ የሚመረጥ ሀገር የሚባል የለም። ሁሉም አገር እኩል ነው መታየት ያለበት። አሜሪካም ቢመጣ፣ እንግሊዝም ቢመጣ፣ ኬንያም ቢመጣ ኢትዮጵያ ውስጥ ሞስት ፌቨር ኔሽን የሚባል የለም ነው። አንደኛው ዋናው ቁልፍ ስምምነት ላይ የደብልዩ ቲ ላይ ያለው የዓለም አቀፍ የንግድ ድርጅት የሚባለው ሁለተኛው ናሽናል ትሪትመንት የሚሉት ነው። ናሽናል ትሪትመንት የሚባለው ሌላው አንቀጽ ነው። ናሽናል ትሪትመንት ማለት ማለት ነው፣ ማንኛውም ካምፓኒ ኢትዮጵያ ውስጥ ቢመጣ ልክ እንደ ሀገር ካምፓኒ ቆጥረን በኩ ላይ ማየት አለበት መንግስት ነው የሚለው በእነዚህ ሚዛኖችና ከነሱ ባሉ አንቀጾች አንጻር ስገመግመው የኢትዮጵያ አየር መንገድ እና የፋይናንስ ሴክተሩን ነው ወስጄ የመገንኩት። የኢትዮጵያ አየር መንገድ ተወዳዳሪ የሆነ አገኘሁት። የኢትዮጵያ አየር መንገድ ቢከፈት ከልዩቶ ቢገባ ተወዳደር ል የኢትዮጵያ ባንኮች ግን በሙሉ ይወድቃሉ ብዬ ነው ኮንኩል ያረ አይሽሉ መወዳደር በየሴክተሩን ብትሄድ ማለት ነው። አሁን ኦልሞስት እርግጠኛ ነኝ በማንፋክቸሪንግ ብትሄድ በየ ሴክተሩ ብንሄድ ብ ተወዳዳሪ አለን። በእርሻ ተወዳዳሪ አለንም በማንፋክቸር ተወዳዳሪ አለንም። ስለዚህ እንዲህ ባለ ሁኔታ ላይ ምንም ብንኳን ደብሊዩ ቲኦ የሆነ ጊዜ የሚሰጥህ ቢሆንም ኮምፒቲት የምታደርግበት ምናምን የሚል ውስጥ ቢሆንም ይህን ያህል የምትሯሯጥለት ድርጅት አይደለም። ግን ምንድን ነው ደብሊዩ ቲኦ፣ ቅድም ባልኩት መሰረት ነው የጠቅላይ ሚኒስትሩ ሀገር በቀል የሚሉት ፖሊሲያቸው ፕሪቲማስ፣ ፈረንጆቹ ዋሽንግተን ከንሰንሰስ የሚሉት ነው። ዋሽንግተን ላይ የወጣ ዋሽንግተን ከአይ ኤም ኤፍ ወርልድ ባንክ የወጣ ነው። ግን ኢንተርናሽናል ፋይናንሻል ኢንስቲቲዩኒቲ ባት ደብሊዩ ቲኦን ይጨምራል። ስለዚህ የፖሊሲው የጠቅላይ ሚኒስትሩ ፖሊሲ ውስጡን ስታየው የደቢትን ፖሊሲ ይወስዳል። የዓለም ባንክን ሊበራላይዜሽን ና ፕራይቬታይዜሽን ይወስዳል። የዓለም ባንክ ና ያ ያ ፕሪቲ ማች ላይክ ኦልሞስት ናይንቲ ፋይቭ እና ናይንቲ ናይን ፐርሰንት የነሱ ፖሊሲ ነው። ስለዚህ የነሱ ፖሊሲ ደግሞ አፍሪካ ውስጥ የነበረን ኤክስፔሪንስ በአስራ ዘጠኝ ሰማንያዎቹ በአስራ ዘጠኝ ዘጠናዎቹ የአፍሪካን ኢኮኖሚ አንኮታክቶ የአፍሪካን መንግስት አዳክሞ የሄደ ፖሊሲ ነው እና እኛ ከታሪክ መማር አለብን። ዝም ብለን ታሪክን የማያውቁ ሰዎች ስህተቱን ይደግማሉ ነው የሚባል ነገር አለ። ስለዚህ ከሌላው አፍሪካ ታሪክ ተምረን የራሳችን እውነተኛ ሀገር በቀል ፖሊሲ ማውጣት ያለብን ይመስል። ፕሮፌሰር አለማየሁ ገዳ በአዲስ አበባ ዩኒቨርሲቲ የማክሮ ኢኮኖሚና ኢንተርናሽናል ኢኮኖሚ መምህርና ተመራማሪ፣ ስለ ቃለ ምልልሱ እናመሰግናለን። እሺ፣ ከድናለ ዕድሉን ስለሰጠኝ።